the voice of America. በቡራዩ ከተማ በጸጥታ አካላት ላይ ለደረሰው ጥቃት የታጠቀው የኦነግ ሸኔ ቡድን ተጠያቂ ነው ሲል የኦሮሚያ ፖሊስ ኮሚሽን አስታወቀ። በጥቃቱ አንድ ሰው ሲገደል፣ ሌሎች ሶስት ሰዎች መቁሰላቸውን ያስታወቀው ፖሊስ በወንጀሉ የተጠረጠሩትን በቁጥጥር ስር ለመዋል በመዋል ላይ ነኝ ብለዋል። ሙክታር ጀማል ተጨማሪ ዝርዝር አለው። በአዲስ አበባ ቅርብ ርቀት በምትገኘዋ የኦሮሚያ ልዩ ዞን ቡራዩ ከተማ ትላንትና የጸጥታ አካላት ላይ ላነጣጠረው ጥቃት የታጠቀው የኦነግ ሸኔ ቡድን ተጠያቂ መሆኑን የኦሮሚያ ፖሊስ ኮሚሽን አስታውቋል። ኮሚሽኑ እንደገለጸው የትላንትናው ቡራዩ ጥቃት የከተማ የጸጥታ አስተዳደር ኃላፊ የአቶ ሰለሞን ታደሰን ነፍስ የቀጠፈ ሲሆን ሶስት ሰዎች ላይ ጉዳት ማድረሱን አስታውቋል። በዚህ ጥቃት የኦሮሚያ ፖሊስ ኮሚሽን የታጠቀውን የኦነግ ሸኔ ቡድንን ለምን ተጠያቂ እንዳደረገ ከአሜሪካ ድምፅ የተጠየቁት የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ መገለጫዎች አሉ ይላሉ በግልጽ የሚታወቀው ከዚህ በፊትም ያው ኮኔክሽን በግማሽ ሰላማዊ የመሰለ በግማሽ የሽፍትነት ስራ እየሰራ የፖሊስ አመራሮቻችን የሲቪል አመራሮቹ እየሞቱ እየገደሉ ያሉት ነገር ነው። የሽብር ለመፍጠር አሁንም ይህንን ከኋላ ሆነ ነው የፈጸመው ያስፈጸመው ኮኔክሽን ነው፣ ያው ሽብር ለመፍጠር ነው። የመንግስት የህዝብ ስራ እንዳይሰራና ህዝቡ ወደ ሽብር እንዲገባ ለማድረግ የሚደረግ ስራ ነው። በእኛ ግልጽ ነው። በዚህ ጥቃት ከተገደሉት የጸጥታ አስተዳደሩ አቶ ሰለሞን ታደሰ፣ በተጨማሪ የኦሮሚያ ፖሊስ ኮሚሽን አባል የሆኑት ኮማንደር ተስፋዬ ዲንቃ፣ አርቲስት ደጀኔ ካሳይ እና የቡራዩ ከተማ አስተዳደር የሥራ ዕድል ፈጠራ ባለሙያ ጉዳት ደርሶባቸው በሕክምና ላይ እንደሚገኙ ተነግሯል። ጥቃቱን በተመለከተ ፖሊስ ምርመራውን መቀጠሉን ኮሚሽነር አራርሳ ተናግረዋል። ከዛሬ ጠዋት አምስት ሰዓት ላይ ወደ አስራ ሰባት የሚሆኑ ሰዎች ተጠርጣሪ ግለሰቦች ቁጥጥር ስር ሆኖ ምርመራቸው እየተጣራ ነው። ምናልባት የሰው ብዛት ሰው ቁጥር ሊጨምር ይችላል። ወደፊት ተጣርቶ ተለይቶ በግለሰቦችም በድርጅትም በቡድንም እዚህ ውስጥ የተሳተፉ ሰዎች ፖሊስ በምርመራ የደረሰበትን ለይዞ ግልጽ ያደርጋል። የኦሮሚያ ፖሊስ ኮሚሽን መግለጫ እንዳስታወቀው የህግ የበላይነትን ለማስከበር ኮሚሽኑ ወንጀለኞችን አድኖ ለፍርድ የሚያቀርብ መሆኑን የገለጸ ሲሆን ህዝቡም ከኮሚሽኑና የህግ አካላት ጎን እንዲቆም ጥሪ አቅርበዋል። በዚህ ዜና ዙሪያ ዝርዝሩን ይዘር እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።